በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አውንት መንዝ ቀበሌ በምርጫ ዋዜማ ዕለት የምርጫ ወረቀቶችን ሰርቆ ውሃ ውስጥ የከተተው የቀበሌ ሊቀመንበር በእስራት እንዲቀጣ ተፈረደበት። የአማራ ክልል ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊውን ያነጋገረቻቸው አስቴር ምስጋናው ዝርዝሩን ይዛ ቀርባለች። ነዋሪነቱ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አወንት መንዝ ቀበሌ የሆነው እና የቀበሌው ሊቀመንበር ነው የተባለው ግለሰብ ሰኔ 13 2013 ዓ ም አመሻሽ ላይ በምርጫ ጣቢያ ሐሙሲትሃ ጥበቃ ላይ የነበሩ የጸጥታ አባላትን እራት እንዲበሉ በመጋበዝ ከቦታው እንዲርቁ ካደረገ በኋላ የምርጫ ወረቀቶችን የያዘ ሳጥን ሰርቆ ውሃ ጉድጓድ ውስጥ መክተቱ መረጋገጡን ዛሬ የወረዳው ፍርድ ቤት የዋለውን ችሎት ጠቅሰው የአማራ ክልል ጠቅላይ አቃቢ ሕግ የህዝብ ግንኙነት ኃላፊ አቶ አለምሸት ምህረቴ ለአሜሪካ ድምጽ ገልጸዋል። እንደ አቶ አለምሸት ገለጻ የጃቢ ጠህናን ወረዳ ፍርድ ቤት ዛሬ በዋለው ችሎት የአቃቢ ሕግን ክስና የቀረቡለትን ማስረጃዎች መርምሮ በአንደኛ ተከሳሽ አንድ ላይ በዚህ ላይ የሶስት ወር እስራት የፈረደበት ሲሆን ኃላፊነቱን አልተወጣም የተባለው ሁለተኛ ተከሳሽ የሚሊሻ ፌስቲቫል መሰረት ቸኮል አንድ ሺ ብር እንዲቀጣ ወስኖበታል። የጃቢ ጠናን ወረዳ ፖሊስ ምርመራውን አጣርቶ የምርመራ መዝገቡን ለጃቢ ጠናን ወረዳ አቃቢ ህግ ያቀረበ ሲሆን ኢትዮጵያ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር አስራ አንድ ስልሳ ሁለት ዝባር ሁለት ሺ አስራ አንድ አንቀጽ አንድ አምሳ ሰባት ዝባር ሶስት ዝባርና የተመለከተውን በመተላለፍ በጃቢጠናን ወረዳ ፍርድ ቤት ክስ ያቀረበ ሲሆን ጉዳዩ የቀረበለት ፍርድ ቤትም ተከሳሽ የተጠረጠረበት ወንጀል የፈጸመ ለመሆኑ በማመኑ ተከሳሽ ባመነው መሰረት የጥፋተኝነት ፍርድ ሰጥቶ ተከሳሽን እና መሰል አጥፊዎችን ያስተምራል ያለውን በሶስት ወር እስራት እንዲቀጣ ዛሬ ሰኔ አስራ ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት በዋለው ችሎት ወስኗል። ውሃ ጉድጓድ ውስጥ ተጨምረው የነበሩ የምርጫ ቁሳቁስ ጉዳት ሳይደርስባቸው በመገኘታቸው ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት ቁሳቁሶቹ ቀደም ሲል በታሰበላቸው ምርጫ ጣቢያ ላይ ጥቅም ላይ መዋላቸውን አቶ አላምሸት አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር።